ካለፈው ሮብ ጀምሮ በኦሮሚያ ክልል በምስራቅ ሐረርጌ ዞን በጭናክሰን ወረዳ በተለያዩ ቦታዎች ዳግም የተከሰተው ግጭት ለአራት ሰው ሞትና ከ250 በላይ ቤቶች መቃጠል ምክንያት መሆኑን ዘገባዎች ይጠቁማሉ። የኢትዮጵያ ሶማሌ ክልል ባለሥልጣናት ለግጭቱ ተጠያቂ የኦሮሚያ ሚሊሻ ነው ሲሉ፣ የኦሮሚያ ክልል በበኩሉ ደግሞ የኢትዮጵያ ሶማሌ ክልል ልዩ ፖሊስን አወግዘዋል። በጭን አክሰን ግጭት በሁለቱም በኩል ሰው መሞታቸውንና ንብረት መውደሙን የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ ዶክተር ነገሪ ሌንጮ ለሀገር ውስጥ መገናኛ ብዙሃን አረጋግጠዋል። በኢትዮጵያ ሶማሌ በኩል የታጠቀ ኃይል ለግጭቱ መንስኤ መሆኑን የጠቀሱት ቃል አቀባዩ ኮማንድ ፖስቱን ለታየው የጸጥታ ችግር ተጠያቂ አድርገዋል። ሳ ትቃሉማ አከነገኝ እንጀራ መነሻው ያው ሰላም እንዲኖር የማይፈልጉ የታጠቁ ኃይሎች ከኢትዮጵያ ሶማሌ በመምጣት በሰዎች ላይ ጥቃት መሰንዘራቸውን ነው። የአስቸኳይ ጊዜ አዋጅ መታወጁን ተከትሎ የሁለቱም ክልሎች መንግስታት ኮማንድ ፖስቱ አካባቢውን እንዲቆጣጠርና በሁለቱም አዋሳኝ ድንበሮች ላይ የነበሩት የታጠቁ ኃይሎች የተወሰኑ ኪሎሜትሮች እንዲርቁ ተስማምቶ ነበር። በአካባቢው የታጠቀ ኃይል እንዳይንቀሳቀስ መቆጣጠሩ ለኮማንድ ፖስቱ ብተውም፣ በሰው ሕይወትና በንብረት ላይ ጉዳት ደርሰዋል። ኮማንድ ፖስቱ በዚህ ድርጊት የተሳተፉትን በቁጥጥር ስር ማዋሉንና ትጥቅም እንዳስፈታቸው ግን ደግሞ በድብቅ የሚያስጣጥቃቸው ምንጭ ወይም አካል ስላለ የመከላከያ ኃይል እርምጃ እየወሰደ እንደሆነ መረጃ ደርሶናል። በምስራቅ ሐረርጌ ዞን የቁምቢ ወረዳ ነዋሪ መሆናቸውን የገለጹት ግን ስማቸውን እንዳይጠቀስ የፈለጉ አንድ ግለሰብ ጭናቅሰንን ጨምሮ አመዩ፣ ሙሉቄ

ታርዶ እየበሉ ነው የሚል ወሬ ደረሰ። ከዚ አሁን ወደ ዘጠኝ ሰዓት አካባቢ እዚህ ተሰፍሮ ያለው የመከላከያ ኃይል ነበረ። ከነሱ ቼክ ለማድረግ በሁለት አስሮች ተሳፍሮ ወደዛ ሄደዋል። እስካሁን እነሱ አልተመለሱም። በአካባቢያቸው ያለው የኮማንድ ፖስቱ እንቅስቃሴ በተመለከተ የቁምቢ ወረዳ ነዋሪው የሚከተለውም ብለዋል። አሁን ኮማንዶቹ ሪያውን ከተቆጣጠረ በኋላ ትንሽ ሰላም ሰፍኖ ነበረ። በእኛ በኩልም በነሱ በኩል ትጥቅ ወስዶ ነበሩ። እኛ መሀል ስንቀሳቀሱ ነው የነበሩት። ያው በእውነትም ህብረተሰቡም ኦሮሚያም ከጋር ሌንጫም ያው እንቅስቃሴ ነበረ። ህዝቡ አሁን ለአንድ ሳምንት ነው ምናምን ነው መስልም እነሱም ከዛ መቶ ጫት ሱከር ምናምን ገዝቶ ይመለሳሉ። ከምኖ ማለት ነው። የእኛም ደግሞ ወደዛ ገብቶ ፍየል ምናምን ገዝቶ ሲመለሱበት የነበረበት ሁኔታ ነበረ። በቅርብ ማለት ነው። ይሄ ደግሞ እንደነሱ አዋነት የተገኘው የኮማንድ ፖስቱ ማለት ነው። በሁለቱም በኩል ሸማግሌዎችን ምናምን ጠርቶ ነበሩ ከኦሮሚያም ወደ ጋር ለንጫ ዶ ከጋር ለንጫ ወደዚህ መጥቶ በቁምብኛ ድርድር ነበሩ። እሱ እንግዲህ ለዛ ሳለ ነው ሰሞኑን ከኛ ባልጠብቅ ነው አሁን ሰላም ነበር የጠብቅ ነው እና

የአካባቢውን ወቅታዊ ሁኔታ በቅርበት ከተከታተሉ እና አስተያየታቸውን በዶች ቤሌ የማህበራዊ መገናኛ ገጽ ካጋሩን አድማጮቻችን አንዱ ስሙ እንዳይገለጽ የፈለገ የአዳማ ነዋሪ በጭናክሰን አብሮ የተማረ ጓደኛ እንዳለው ጠቅሶ ለመጨረሻ ጊዜ ከትላንት ወዲያ በስልክ ሲያገኘው የሰማውን ገልጾልናል። በጣም አደገኛ ሁኔታ ውስጥ እንዳሉ ነው። ምናልባት ለቤታቸው ላይ እንደሚያሰጋ ምንም ዋስትና እንደሌሉ፣ የመጨረሻ ተስፋ እንደቆረጡ ና ከኦሮሚያም ሆነ ከሌላ ከፌደራል ለነሱ የሚያግዝ ያ እንዳበረታታቸው ተጎኑ እንደሌለ በሌላ ሳይደኑ በልዩ ፖሊስ ተከቦ እያሉ ከኋላ መከላከያ ይገባና ትጥቅ እንደሚያስፈርታቸው የተለያዩ ሰላማዊ ሰልፍ ለማድረግ በሚጥሩበት ሰዓት ላይም ለምን ሰላማዊ ሰልፍ አደረጋችሁ ብሎ እንደሚያስራቸው፣ እንደሚገርፋቸው የተገደሉም እንዳሉ ያውጉ። በመስከረም ወር ሁለት ሺህ አስር አመተ ምህረት ተመሳሳይ ችግር በኦሮሚያ ክልል በምስራቅ ረርጌ ዞን በመከሰቱ ለብዙዎቹ ሞትና መሰደድ ምክንያት መሆኑ ይታወሳል። በሁለቱም ክልሎች ባለስልጣናት በኩል የበለጠ መረጃ ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም።